كم مهبره لا مهبره ዛሬ እሁድ ዲሴምበር 12 ከቀትር በኋላ በአውስትሬሊያ የቪክቶሪያ ክፍለ ሀገራዊ መንግስት ፓርላማ ፊት ለፊት አያሌ ትውልድ ኢትዮጵያውያንና ኤርትራውያን ያለም አቀፉ ኖ ሞር በቃ ንቅናቄ አካል በመሆን ታድመዋል፣ ድምፃቸውን አጉልተው አሰምተዋል። ካለፉት ጥቂት ወራት ጀምሮ በትውልደ ኢትዮጵያውያንና ኤርትራውያን አንደበት የሰለጠነው ኖ ሞር በቃ የሚለው መሪ ቃል ኢትዮጵያውያኑና ኤርትራውያኑ በርክተው በሚገኙባቸው ከሰሜን አሜሪካ ተነስቶ አውሮፓ፣ አፍሪካ፣ መካከለኛው ምስራቅና አውስትሬሊያ ዋና ዋና ከተሞች በመዝለቅ የሉላዊ ንቅናቄ ገጽታን ተላብሷል። በመዲናይቱ አዲስ አበባም ሳይቀር ተከስቷል። የቃለ ነቢቡ ጽንሰ ሐሳብ የምዕራባውያን ብዙሃን መገናኛ ከሐሰተኛ መረጃ ስርጭታችሁ ተቆጠቡ፣ የምዕራባውያን የምጣኔ ሀብት ቀባ ይገታ፣ ዲፕሎማሲያዊ ጫናዎችና ወታደራዊ ጦር ሰበቃዎች ይገቱ የሚል ሲሆን መስራቾቹም ኢትዮጵያዊቷ ጋዜጠኛ ሄርሜላ አረጋዊና ኤርትራውያን ሽርኮቿ ናቸው። አውስትሬሊያ ውስጥ የበቃ ንቅናቄ ሰልፎች ቀደም ባሉት ሳምንታት ውስጥ በሲድኒና አድላይድ ከተሞች ተከናውነዋል። የሜልበርን ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ያንኑ ንቅናቄ በጋራ በዛሬ ዕለት ተቀላቅሏል። የሰላማዊ ሰልፉን ተልዕኮ አስመልክቶም በስፍራው እንድንገኝ ጥሪ ያደረገልን የሜልበርን በቃ ንቅናቄ አስተባባሪ አቶ ወንድማገኘው አዲስ እንዲህ ሲሉ ገልጠዋል። ወንድማገኘው አዲስ እባላለሁ። ሜልበርን የ1212 ኖሞር በቃ ግብረ ኃይል አስተባባሪ ነኝ። ዛሬ በደመቀ ሁኔታ እየተካሄደ ይገኛል። ኖሞር በአውስትራሊያ ሜልበርን እጅግ ታይቶ በማይታወቅ ሁኔታ ሺዎች በተገኙበት እየተካሄደ ይገኛል። በዚህ ወቅት ዛሬ እዚህ ልንወጣ ያሰነበት ምክንያት ምንድን ነው? ከመቼውም ጊዜ በላይ ሀገራችን ትፈልግናለች። ከመቼውም በላይ ዲያስፖራውን ድጋፍና ድምጽ ትፈልጋለች። በኢትዮጵያ እውነቶች ላይ የጠላቶቿ ውሸቶች ሰልጥነዋል። ዓለም በእኛ ላይ ዙሯል። የዓለም በዓለም አቀፍ ደረጃ ያሉ ታላላቅ ሚዲያዎች፣ ታላላቅ ሀገራት፣ ግብረሰናይ ድርጅቶች፣ የተባበሩት መንግስታት ድርጅት እንዲሁም የታሪካዊ ጠላቶቻችን ተባብረው በኢትዮጵያ ህልውናና የግዛታዊ አንድነት ላይ እየተረባረቡ ያሉበት ወቅት በመሆኑ በአውስትራሊያ የምንገኘው ኢትዮጵያውያንና ትውልድ ኢትዮጵያውያን እንዲሁም ኤርትራውያን። ይህንን ለአለም አቀፉ ህብረተሰብ ለማስረዳት የተጀመረ ሲሆን በተጨማሪም ተከፋፍለው የነበረውን ህብረተሰብ በአንድነት አምጥቶ ወደፊት ለሚቀጥሉት ትግል ለማዘጋጀት የታለመ ነው በዚህ አጋጣሚ ላስተላለፍ የምፈልገው መልእክት ምንድን ነው እንደምታውቁት ሀገራችን በከፍተኛ ችግር ላይ ትገኛለች እንደ አጉዋ አይነት ማዕቀብ ተደርጎባታል በአውሮፓና በአሜሪካ የሚገኙ አካውንቶቿ ተዘግተውባታል ከአንድ ሚሊዮን በላይ ከመደበኛው በጀት በተጨማሪ ሰራዊት አዘጋጅታለች ወደ ሁለት ሚሊዮን አካባቢ የሚገኙ ሰዎች ተፈናቅለዋል ብዙዎች አካል ስንኩል ሆነዋል የአካልና የመንፈስ ቆቃ ደርሶባቸዋል ስለዚህ እነዚህን ሁሉ የመርዳት ኃላፊነት በኢትዮጵያውያን ዲያስፖራዎች ላይ ነው ከዚህም በተረፈ አንድ ሚሊዮን ዲያስፖራ ወደ ሀገር ቤት በሚባለው ፕሮግራም ላይ ተሳትፏችሁ ወደ ሀገራችን መግባት ይኖርብናል የአሁኑ ጉዞ ወደ ሀገራችን የምንገባበት ጉዞ እንደ በፊቱ ጸበል ለመጠመቅ አይደለም እንደ ድሮ ለቱሪስትነት አይደለም ዘመን ለመጠየቅ አይደለም አሁን ኢትዮጵያውያን የሆኑትን ሆነን እየጠጡት ያለውን ጽቦ አብረን ለነ ችግሩም ቢሆን ያሉትን ችግሮች ተቋቁመን አቻችለን ጊዜዎቻችንን በጣም መስዋዕትነት ከፍለን ለሀገራችን መቆማችን ማሳየት አለበት ብዬ አምናለሁ። በዚህ ለተሰበሰቡት በሙሉ በዚህ አጋጣሚ ምስጋና ማቅረብ እፈልጋለሁ። ኖ ሞር በቃ። ከሰልፉ አስተባባሪም በተጨማሪ በስፍራው ላይ ተገኝተው የነበሩ ሰልፈኞች በሰልፉ ላይ የታደሙባቸውን ዋነኛ ግል ምክንያቶቻቸውን ተናግረዋል። ተውዱ ታደሰ እባላለሁ። ዛሬ የመጣሁበት በዋነኛ ደረጃ ለኢትዮጵያ ሕዝብ ድጋፍ ለመስጠት ነው እና በመቃወም ነው የመጣሁት። ስሜ ስፍራሽ ረዲ ይባላል። እኔ እዚህ የተገኘሁትኝ ለሕዝባችን ለድጋፍ ነው የወጣ ነው። ከዚህም ቀጥሎ ሀገራችንን ወደፊት ደግፈን ወደ ነበሩበት ቦታ ለመመለስ ፕራይም ሚኒስትራችን ከዲያስፖራ ብዙ ነገር ስለሚጠብቅ እኛም ያንን ቃል አክብረን ብዙ ነገር ሰፖርትና ለማድረግ ነው የወጣ ነው። አሁንም ማለን ከፕራይም ሚኒስተራችን ጎን እንቆማለን። ዛሬ እኔ እዚህ የተገኘሁት በአሜሪካ ያለ ተጽዕኖ በኢትዮጵያ ላይ በአፍሪካ ላይ ያለው ተጽዕኖ ኖ ሞር ለማለት ነው የመጣወኝ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። በኢትዮጵያ እየተካሄደ ያለውን ጦርነት ለማውገዝና ከሀገራችን ጎን ለመቆም ስሜ ዘላለም ስዩም እባላለሁ። የምኖረው ሜልበር ነው ቪክቶሪያ። ዛሬ የመጣንበት ዋና ምክንያት ያው ሀገራችን ያለባትን ችግር ሁላችን እናውቃለን። አንደኛ ሳፖርት ማድረግ አለብን ሀገራችንን። ብዙ ህዝቦቻችን በጦርነት ምክንያት ተፈናቅለዋል። ያንን ሳፖርት አድርገን ለሀገራችን የሚፈለገው ነገር ለማድረግ ነው እዚያ የመጣ ነው እና ሌላ ደግሞ የውጭ ሚዲያዎች የአሜሪካ መንግስት፣ የአውሮፓዎች ሁሉን ነገር ከኢትዮጵያ ላይ እጃቸውን አንስተው ሰላምን መፈለግ አለባቸው። እኛ ሰላም ነው የምፈልገው፣ ሰላምን የመስለ ነገር የለም። ስለዚህ ማንም ሰው ኢትዮጵያ ላይ እጁ መዘርጋት የለበትም ማንሳት አለባቸው ብዬ ለዛ ነው የመጣሁት እና ሰፖርት ለማድረግ አመሰግናለሁ። እኔ ስቢ ፀሐይ መርድ እባላለሁኝ የምኖረው ሜልበርን ነው። ዛሬ የመጣሁት በቃ በሀገራችን ላይ የምናየው ነገር ሁሉ አሰቃቂ ስለሆነ በህዝባችን ላይ የሚደርሰው ነገር ሰቆቃው እንቅልፍ ስለነሳን ነው እዚህ የመጣ ነው። አሁን አሜሪካ ከኢትዮጵያ ላይ እጇን እንድታነሳ የራሳችንን ችግር ራሳችን አፍሪካ እንፈታዋለን። በስንዴ እርዳታ ኢትዮጵያ ለዋላይነቷን አትደፈርም። ዳግም አድዋ ነው። አሁን ሁላችንም ተነስተን ሀገራችንን፣ የተፈናቀሉት ወገኖቻችንን መርዳት ግዴታችን ነው። ውዴታ ሳይሆን ግዴታችን ነው። ማንም ቢሆን ኢትዮጵያን ሳፖርት ማድረግ አለበት። ኢትዮጵያ ሀገራችን ሰላም ትሁን፣ ሰላሟን ያብዛልን። አንድ ሆነን ሀገራችንን ሰላም አድርገን ወደ ብልጽግና ያመሰግናለን። አንድ ዓለም ከበደ እባላለሁ። ዛሬ የተገኘበት ፕሮቴስት ዋናው ዓላማ የአሜሪካ መንግስትና ምዕራባውያን በአጠቃላይ በሀገራችን ላይ እያደረጉ ያሉትን ኢኮኖሚ ማዕቀብ እንዲሁም ሌሎችም ተከታታይ የሚዲያ ሀሰት የሆኑ መረጃዎችን በማስተላለፍ ያንን በመቃወም ኖሞር ሀሽታግ ኖሞር የሚለውን ዘመቻ በመጋራት ነው የወጣሁት። እመቤት ውቤ ይባላለው የሜልበርን ነዋሪ ነኝ። ዛሬ ኢትዮጵያን ለመደገፍ ወይም ኖሞር በሚለውን ስሊዘን ሀገራችን ለመደገፍ በሰልፍ ላይ ከተገኘውት አንዷ ነኝ። በጣም እዚ ያለው ስሜት ለመግለጽ በጣም ይከብዳል። ሁላችንም ለሀገራችን ያለንን ፍቅር ለሀገራችን ሰላም ብልጽግና ለመመኘትና ጦርነቱ እንዲቆምና ሀገራችን ላይ ደግሞ የሚደረገው የተለያየ ጫና እንዲቆምልን ያዝ ያሉትን ለመንገርና ሀሳባችን ለመግለጽ ነው እዚ መጣ ነው። ይህ በእንዲህ እንዳለም ባለፈው ሳምንት በሜልበርን ነዋሪ የሆኑ የትግራይ ማህበረሰብ አባላት ኢትዮጵያ ውስጥ እየተካሄደ ያለውን ጦርነት ተቃውመው ሰልፍ ወጥተዋል፣ የተቃውሞ ድምፆቻቸውንም አሰምተዋል። ማህበረሰብ ለማህበረሰብ